ሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? የተከበራችሁ አድማጮቻችን ይህ ዋዜማ የፖድካስት ስርጭት ነው። ፖድካስት ቁጥር አርባ ስርጭታችንን ይዘን ቀርበናል። ከዚህ ቀደም የተላለፉ ሰላሳ ዘጠኝ የፖድካስት ስርጭቶችን በተለያየ ርዕሰ ጉዳዮች ላይ ዋዜማ ራዲዮ ዶት ኮም ላይ ገብታችሁ መስማት ትችላላችሁ። አለበለዚያም በማህበራዊ ገጾች፣ በትዊተር በፌስቡክ በዩቲዩብ እና በሳውንድ ክላውድ ዋዜማ ራዲዮ ብላችሁ ፈልጉ እናገኟቸው። የተለያዩ ርዕሰ ጉዳዮች ላይ ያደረግናቸውን ውይይቶች ማዳመጥ ትችላላችሁ። ለዛሬም ብትሰሙት ያልነውን የውይይት ርዕስ አንስተን ከባለሙያዎች ጋር ውይይት ለማድረግ እዚህ ስቱዲዮ እንገኛለን። ከፕሮግራማችን ጋር አብራችሁ እንድትቆዩ የሚጋብዘው የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ከቀሪ የዋዜማ ባልደረቦች ጋር በመሆን ነው። አብራችሁን ቆዩ። የኢትዮጵያን ኢኮኖሚ በተመለከተ ስላለው እውነታ ተደጋጋሚ ክርክሮች ይነሳሉ። የክርክሩ ምንጭ ፖለቲካዊ እንድምታው እንደተጠበቀ ሆኖ አንዳንድ ጥያቄዎችን ማንሳት ግን ተገቢና አስፈላጊ ነው። ባለፈው ሳምንት የኢትዮጵያ መንግስት ዓለም አቀፍ የቦንድ ግዢን እና እንድምታውን አንስተን ከባለሙያዎች ጋር ተወያይተን ነበረ፣ በፖድካስት ቁጥር 39 ላይ። ዛሬ ደግሞ ስለ ትላልቅ ፕሮጀክቶችና የኢትዮጵያ መንግስት ከተለያዩ ተቋማትና ሀገራት እየወሰደ ስላለው ዳጎስት ያለ ብድር እናነሳለን። የኢትዮጵያ መንግስት ከሀገሪቱ አጠቃላይ ገቢ ማለትም ጂዲፒ አንድ በመቶ የሚያክል የውጪ ሀገራት ብድር እዳ አለበት። ይህ ከዚህ ቀደም በፓሪስ ክለብ አበዳሪ ሀገራት ብድር ለበረታባቸው ሀገሮች በተደረገው ምሕረት የተሰረዘውን ብድር ከግምት ሳናስገባ ነው። የብድሩ መጠን ከዚያም ሊጨምር እንደሚችል ግምታቸውን የሚያስቀምጠው አሉ። የኢትዮጵያ መንግስት ስለ ብድሩም ይሁን ስለ ተከፈለው የዕዳ መጠን መረጃውን ተደራሽ ባለማድረጉ የብድር ጉዳይ አሁንም በመንግስት ጓዳ የተያዘ ምስጢር ነው። በመገንባት ላይ ያሉ ትላልቅ ፕሮጀክቶችን ስንመለከትም የሀገሪቱን ገጽታ ሊቀይሩ የሚችሉና ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው የትራንስፖርትና የኃይል ማመንጫ ፕሮጀክቶች እየተገነቡ እንደሆነ ይታወቃል። ይሁንና ትላልቅ ፕሮጀክቶቹ እድገትና ብልጽግና ብቻ ሳይሆን እዳና ኪሳራ ይዘው ሊመጡ ይችላሉ ሲሉ ስጋታቸውን የሚያጋሩ ባለሙያዎች አሉ። ተወያዮቻችንም በማናቸውም የመሰረተ ልማት ግንባታ የህዝቡ ተሳትፎ አስፈላጊ መሆኑን ያሰምሩበትና ለተሳካ የሀገር እድገትና ልማት ቁልፉ ጉዳይ ከመንግስት ወደ ህዝቡ በትዕዛዝ የሚወርድ ልማት ሳይሆን ህዝቡን የሀገሩ ባለቤት ማድረግ ቅድሚያ ሊሰጠ ይገባል ሲሉ ያስረዳሉ። ተወያዮቻችን የዋዜማው የኢኮኖሚ ተንታኝ ስለሺጠና ከፍተኛ የኢኮኖሚ ባለሙያ ነው። ቀደም ባሉ ዓመታት በኢትዮጵያ የተቃውሞ ፖለቲካ ውስጥ በአመራርነትም ሰርቷል። የሃርቫርድ ዩኒቨርሲቲ ምሩቅ ነው። ሌላው ተወያያችን መለሰ ምን አለ በዓለም አቀፍ ተቋም ውስጥ በማክሮ ኢኮኖሚስትነት እያገለገለ ነው። ከአዲስ አበባ ዩኒቨርሲቲ በስታስቲክስ የመጀመሪያ ዲግሪውን አግኝቷል። በኢኮኖሚክስም ከዚያው ከአዲስ አበባ ዩኒቨርሲቲ ሁለተኛውን ዲግሪ ወስዷል። ከሃርቫርድ ዩኒቨርሲቲ ደግሞ በዓለም አቀፍ ልማት ጥናት ሌላ ሁለተኛ ዲግሪ ያገኘ ባለሙያ ነው። እንግዲህ ከውይይታችን ጋር የሚኖራችሁ ጊዜ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። ወደ ውይይታችን አልፋለሁ። የኢትዮጵያ መንግስት ለሰፋፊ የመሰረተ ልማት ግንባታዎች ብድር እየወሰደ ነው እና እነዚህ መሰረተ ሰፊ የሆኑ የልማት ፕሮጀክቶች የሚያስፈልጋቸው የገንዘብ መጠን እጅግ በጣም ከፍተኛ ነው እና ከዛ ጋር በተያያዘ አገሪቱ እየወሰደች ያለችው ብድር እጅግ በጣም እየጨመረ ነው። ይሄ ደግሞ በአጭርም በረጅም ጊዜም በኢኮኖሚው ላይ የሚያስከትለው ችግር አለ የሚል አስተያየት ከዚህም ከዚያም ይሰማል። በእናንተ በኩል ምን ትላላችሁ? በቢሊየንስ የሚቆጠሩ አዳዲስ ብድሮችን እየወሰድን ነው። ይህ በአጭርና በረጅም ጊዜ በሀገሪቱ ኢኮኖሚ ላይ ምን ተጽዕኖ ያሳድራል? ስለሺ፣ ለአንተ ለስ ደድሩ። እሺ መልካም እንግዲህ መሰረተ ልማት እንደ ስማቸው የልማት መሰረቶች ናቸው። አስፈላጊ ነው፣ መንገድ አስፈላጊ ነው፣ የሀያ አቅርቦት አስፈላጊ ነው፣ ኮሚኒኬሽን አስፈላጊ በእነዚህ ዘርፎች ኢትዮጵያ መንግስት የሚያደርገውን የስራ እንቅስቃሴ በበጎ የሚታይ ነው ብዬ አስባለሁ። በጥቅሉ ግን በበጎ የምናያቸው ነገሮች ሁሉ በእውነት የምንፈልገውን ውጤት ይዘውልን ይመጣሉ ወይ ብለን ስንጠይቅ ግን ብዙ መታየት የሚገባቸው ነገሮች አሉ። ምክንያቱም የእንዲህ አይነት ትልልቅ ገንዘብ የሚጠይቁ የመሰረተ ልማት ስራዎች ሁለቱም አይነት ታሪክ አላቸው። በአንድ በኩል መልካም ውጤት ያስገኙ ጥሩ የሚባሉ የመሰረተ ልማት ግንባታዎች በተለያየ ዓለም ክፍል ታይተዋል። በሌላ በኩል ደግሞ አክሳሪ የሆኑ ብዙ ሀገሮችን እዳ ውስጥ የከተቱ እና ወደ ድህነትም ድህነትን እንደውም የጨመሩ አይነት ስራዎች ተሰርተዋል። የዛ እንግዲህ ክራይቴሪያ ሰፋ ያለ በመጀመሪያ ደረጃ እንዲህ አይነቶቹን ትልልቅ መሰረተ ልማት ወደ አንድ ሀገር በአንድ ሀገር ውስጥ ለማስፋፋት ስንነሳ፣ ትልልቅ ዳሞችን ለመገንባት በብዙ ሺህ ማይል የሚቆጠር መንገድን ለመዘርጋት ስንነሳ፣ የባቡር ሀዲድ አይነት ነገርን ወደ ሀገር ለማስገባት ስንነሳ በቂ ጥናት አካሂደናል ወይ? እንግዲህ ኢንቨስትመንት ትርፍ ለማምጣት ምንም ነገር ስትሰራ ያወጣሁን ገንዘብ በተሻለ ሪከቨር የምታደርግበትን ነገር አይተሃሉ። ፊዚቢሊቲ ስተዲ ይሉታል። እንደዚ አይነት ጥናቶች በሚገባ ተሰርተዋል ወይ? እንደዚህ አይነት ትልልቅ ፕሮጀክቶች ደግሞ ቀጥተኛ ያልሆነም ኮስት አላቸው። የሚያስከፍሉት ዋጋ አለ። ያንን እስከ ግምት መንግስት ከቷል ወይ? ከዚህ ጋር በተያያዘ ደግሞ ተያይዞ የሚመጣ አንዱ አሁን እንደው ኢትዮጵያ መንግስት አስቦበት እንዳልገባ አንዳንዱን ነገር የሚያሳየው የፉከራ ነገር ነበር የተደረገው። በራሳችን ጉልበት ግራንድ ሬነሰንስ ሬነሰንስ ዳምን እንገነባለን። ቁጥሩ ይታወቃል። ዳሙ የሚፈልገው የገንዘብ መጠን ይታወቃል። ኢትዮጵያ ገንዘብ እንደሌላት የኢትዮጵያ ሕዝብ ከፊሱ አውጥቶ ያን ሊገነባውን እንደማይችል ይታወቃል። ግን በድፍረት ነው የገቡ። እግዚአብሔር ያውጣት። እንዲህ አይነቱን ቢግ ፕሮጀክት ከስረን ከማቆም ግን አስበውበት እንዳልገቡ የሚያሳዩ ምልክቶች እያየን ያለ ገንዘቡ ምንም እንኳን አዋጭ ቢሆን ጥናት እንኳን ብትሰራ ከገንዘቡ መብዛት የተነሳ ያንን ገንዘብ እንዴት አግኝተህ ፕሮጀክቱን በተባለው ጊዜና በተባለው የገንዘብ መጠን ሳይጓተት ለመጨረስ ፕሮፐር ፕላን አለማስቀመጥ በራሱ ሪስኪ ነው፣ ጀብደኝነት። የኢትዮጵያ መንግስት ግን ይሄን አድርጓል። ይህንንም ሆኖ ዌይ አውት የለውም እያልኩ አይደለም፣ ዴር አር ዌይ አውት። እንደዚያ አይነት ዌይ አውትም ደግሞ እንዲያገኝ የምመኘው ነገር ነው። ናሽናል ኮስት መንግስት ስላጠፋ ህዝብን መቀጣት አለበት ብዬ አላምንም። አገር ክራይስ ውስጥ መግባት አለበት ብዬ አላምንም። ግን የኢትዮጵያ መንግስት ያሰበበት አይመስል ብዙውን ነገር ሲጨምር ዳትስ ዋይ ትናንት ሲወሩ ያልነበሩ ነገሮች ናቸው እነሱ ኦቨር በሆን ዛሬ የምንሰማቸው። ከዛ በተጨማሪ ግን አሁንም ከፍተኛ ጥንቃቄ የሚጠይቁ እንዴትም እየሆነ እንዳለ በቂ መረጃ የለንም። እንዲህ አይነት ትልልቅ ፕሮጀክቶች በአንድ ሀገር ውስጥ በሚሰሩ ጊዜ ለሙስና ከፍተኛ እድል የሚፈጥሩ ናቸው። መንግስት አቅም አለው? ይህ እንደዚህ አይነት ፕሮጀክቶች ውስጥ ሊፈጸም የሚችልን ሙስና በዓለም አቀፍ ደረጃ ሊፈጸም የሚችልን ሙስና ለመቆጣጠር አቅሙን አደርጅቷል። የሚገዙት ነገሮች የቴክኖሎጂ ውጤቶች ናቸው። ዋጋቸውንስ ፕሮፐርሊ የሚያውቁ ቴክኖክራትስ የኢትዮጵያ መንግስት ሆነስ ሲሆኑ ብቃት ያላቸው ቢሮክራሲውን ረን የሚያደርጉ ይህን ሱፐርቫይዝ የሚያደርጉ ኦን ደ ቢሃፍ ኦፍ ዘ ጎቨርንመንት እና ፒፕል ሰዎች አሉት ሆይ ብለን ስንጠይቅ ይሄን ጥያቄ ምልክት ውስጥ የሚወድቅ ነገር ነው። ከዛ በተጨማሪ ደግሞ በጊዜው ካላለቀ ስቲል፣ በገንዘብ እጥረት የሚጓተት ከሆነ ስቲል ኮስት ስካሌ ከተገመተው በላይ ብዙ ገንዘብ ሊወጣበትን ይችላል። ያ ማለት ደግሞ ከወጣው ገንዘብ አንጻር የምናገኘው ነገር ያን ያህል አጥጋቢ ላይሆን ይችላል። ይሄ የሚያሳየው ይህን ሁሉ ገንዘብ ሌላ ቦታ ብናውለው ኖሮ ምን ሊዞ ሊመጣ ይችላል የሚለው ነገር ሳይመለስ ስለምናልፈው ነው እንጂ የተሻለ ከዚ የተሻለ አማራጭ ውስጥ እጭም ሊኖር ይችል እንደነበር መታሰብ ይኖርበታል ብዬ አስባለሁ። እንግዲህ እስቲ የምናየው ነው። አይሆፕ የዚህ አይነቱን ፕሮጀክቶች ኦዲት ሪፖርት የምናይበት ዘመን ሩቅ አይሆንም ብዬ እገምታለሁ። ከተባለውም ጊዜ ብዙ ባልዘለገ መልኩ ፕሮጀክቶቹ የሚጠናቀቁ ከሆነ፣ በወጪም ብዙ ያልተጋነነ ጭማሪ የሚያሳዩ ከሆነ ጠቃሚ ሊሆኑ ይችላሉ። ያ ካልሆነ ግን ሲል አክሳሪ ነው የሚሆኑት በራሱ አንድ ዳም መገንባቱ ወይንም ደግሞ ዝም ብሎ ንግድን ወይንም ኢኮኖሚን ፕሮፐርሊ ለማሳለጥ ያለ ጥናት የተዘረጉ መንገዶች ሁሉ አትራፊ ናቸው ማለት አይደለም። እነዚህን ነገሮች ሜንቴን ማድረግ በራሱ ኮስትሊ። አንድንዳም እንደታሰበው በአመት ይህን ያህል ሺ ሜጋዋት እያመረተ ለይህን ያህል አመት እጠቀማለሁ ብለህ ስትል ብዙ ስራዎች መስራት ይጠበቅባል። ኢኮሎጂውን መጠበቅ አለብ። ውሃ ከየትም አይመጣም። ዝናብ ካልዘነበ ዝናብ እንዲዘንብ ደን ውሃው የሚመነጭባት መልክአምድር ፕሮፐርሊ ሜንቴን መደረግ አለበት። እነዚህ እነዚህ ነገሮች የኢትዮጵያ መንግስት ያሰበበት አይመስልም። ውሃው ዳሙን ከሞላ በኋላ ዳሙን ደግሞ ሜንቴን የማድረግ የሚመጣው አፈር ደለል ተሞልቶ የውሃውን መጠን ወይም ኤሌክትሪክ ከዛም የኤሌክትሪክ የሚመነጨውን የኤሌክትሪክ ሀይል መጠን ሳይቀንስ ብዙ ስራዎች ይጠይቃሉ እና የገባንበት ያለው ነገር ቀላል የሚባል አይደለም። ብዙ ጥረት፣ ብዙ ስራ የሚጠይቅ ነው። ዝም ብሎ በጀብዳኝነት እና በፉከራ የሚሰራ አይመስለኝም። መለሰ፣ እስቲ ትልልቅ ነዳጎች ያሉ ብድሮችን እየወሰድን ነው እና እነዚህ ብድሮች ምንድን ነው በኢኮኖሚ ውስጥ በአጭርና በረጅም ጊዜ ሊከስቱ የሚችሉት ሁኔታ ደህና እና ጥቅምና ጉዳቱ ምንድን ነው ነው በጥቅሙ ብጀምር? እነዚህ ብድሮች በእርግጥ ለቅድም ስለሽ እንዳለው ለመሰረተ ልማት ላይ ሲውሉ ለልማት መሰረት የሆኑ ነገሮችን ለመገንባት እንደ መንገድ፣ መብራት፣ ውሃ የመሳሰሉ ቴሌኮሚኒኬሽን፣ እነዚህ በጣም አስፈላጊ ነገሮች ናቸው። አንደኛ አስፈላጊነታቸው ለህዝቡ፣ ለተጠቃሚው ብዙ አስፈላጊ ቤዚክ ነሰሲቲ ናቸው። ሁለተኛ ደግሞ የእነዚህ ነገሮች መኖር ለፕራይቬት ሴክተር ለግሉ ባለሀብት ኢንቨስት ለማድረግ ከፍተኛ የሆነ ኢንሴንቲቭ ይፈጥራሉ። ምክንያቱም ስሊኬት ስለሚያደርጉ ፕሮዳክቲቪቲ ፊውቸር የሆነ ፕሮዳክቲቪቲ እና ኢንቨስትመንት ሪተርን በጣም ስለሚጨምሩ፣ እነዚህ ነገሮች ኢንቨስትመንትን አትራክት ያደርጋሉ። አንዳንድ ነገሮችን ሳነብ በዜና ላይ የውጭ ሀገር አናሊስቶችም ሆነ ኢንቨስተሮች በተለይ በተለይ የኢትዮጵያ መንግስት አሁን እያወጣ ያለውን በፎከስ እያደረገ ያለውን ኤሪያ ኢንፍራስትራክቸር ላይ እያደረገ ያለውን በተለየ መልኩ እንደ ጥንካሬ እያዩት እንደሆነ እና ብዙዎቹ እንዲሁም ኢንቨስትመንት ኢንቨስት ለማድረግም ኢንከሬጅድ እንደሆኑ ሲናገሩ እንሰማለሁ እና ለዚህ ለዚህ በጣም አስፈላጊ ነገር ነው። እና ይሄን ካልኩ፣ አንደኛ እስከምን ድረስ ነው መበደር የሚቻለው? እዳው እዳውስ ጉዳቱ ምንድን ነው? ሁለተኛ ደግሞ እነዚህ ፕሮጀክቶች ጥቅምና ጉዳታቸው ወይም ደግሞ ይሄ ፕሮጀክት አፕሬዝ አፕሬዝ የሚባለው ነገር ተደ- ተሰርቷል ወይ የወደፊት በነፊት እና ኮስቱ የሚባለው ነገር ተነጻጽሯል ወይ የሚለው ነገር እሱ አንድ አስፈላጊ ነገር ነው እና ኢትዮጵያ መንግስት ያናድርጓል አላደረገም የሚለውን ነገር ኢንፎርሜሽኑ የለኝም። ነገር ግን በማክሮ በፋይናንሻል በፋይናንሻል እንትኑ ላይ ያለው ኢምፓክት የዳው መጨመር ምንድን ነው የሚለው ነገር አንደኛ ከመክፈል አቅማችን ጋር ያልተመጣጠን ዕዳ ለኢኮኖሚ ወደ ክራይ ኢኮኖሚን ወደ ክራይሲስ ያመጣል እንደ ኢትዮጵያ አይነት በብዙ የፋይናንሻሉ ሴክተር ያላደገ ሀገር ላይ። በእርግጥ ወደ ጠቅላላ ኢኮኖሚ ገብቶ የኢኮኖሚ ክራይሲስ ያመጣል የሚባለው ነገር የሚለው ነገር በጣም ሊሚትድ ነው፣ እንትኑ የፕሮባቢሊቲው። ምክንያቱም ፋይናንሽል ሴክተሩ ይሄ ከገቨርንመንት እንትን ጋር ብዙ ኢንቴግሬትድ የሆነ ነገር ያው፣ መንግስት ቅድም እንደነገረ እንደገለት አርጋው፣ ያው መንግስት በመንግስት ቁጥጥርት ያሉ ትልልቅ ባንኮች አሉ። እነሱ ጋር ዳይሬክትሊ እንዲሁ መንግስት ይህንን ክፈሉ ብሎ እንትን ካላላ በስተቀር ያን ያህል ብዙ እንትን ላይኖረው ይችላል። ነገር ግን መንግስት መክፈል አለመቻሉ አንደኛ ለወደፊት ራሱ መበደር እንትኑ ያጠፋል፣ ሁለተኛ ደግሞ የሀገሪቱ የውጭ ምንዛሬ በጣም ሊሚትድ የሆነው የውጭ ምንዛሬ የዳ ለመክፈል ላይ ሊውል ይችላል ለወደፊት እና ይሄ ጥሩ አደለም ትን አደለም። ነገር ግን አሁን የኢትዮጵያ ነዳ እንዲሁ ስናየው እዚያ ደረጃ ላይ ደርሷል ወይ የሚለው ነገር ቅድም እንዳልከው አርጋው ብድሩ ወይም ሬቱ እየተበደሩ ያሉ ፍሎው ዲስፐርስመንቱ በጣም ሀይ ነው፣ እየጨመረ ነው። ነገር ግን ስቶኩን ስናየው በጣም ትንሽ ነው ከኢኮኖሚው ሳይዝ ጋር ሲነጻጸር እንግዲህ ወደ ሀያ ሀያ ሁለት ሀያ አንድ ፐርሰንት አካባቢ የፐርሰንት ኦፍ ጂዲፒ እንደሆነ ነው የሚያሳየው የኦፊሻል ስታቲስቲክሱ የአጠቃላይ ፐብሊክ ሴክተር ዴት ይሄ በጣም ትንሽ ከሚባለው የዳ መጠን ነው። ያ የጠቀመን ምንድን ነው? አንደኛው ያው የፓሪስ ክለብ ድሮ እነዚህ ሲፒክ የሚባል ኢኒሽቲቭ ነበር። ከዚያ ተነስቶ የኢትዮጵያ እዳ ዚሮ ተደርጎ ስለነበረ ከዚያ ተነስተን ነው ይህን ቢውል ያደረግ ነው እና አሁን ያለው እዚያ ድረስ የሚያደርስ አይደለም የሚያስፈራም አይደለም ለጊዜው። ለወደፊት ግን በዚህ ሬት ከቀጠለ ችግር ሊያመጣ ይችላል ወይ ግን እኔ በእኔ በእኔ እይታ ግን አሁን እዚህ በፊት በኢትዮጵያ ስትራቴጂክ የሆኑ ምንድን ነው ፕሮጀክቶችን ላይ መንግስት ኢንቨስት እንዳያደርግ ከወሰኑት የተለያዩ መንግስታት፣ የአሁኑ መንግስት ሆነ የወደፊት መንግስታት ከወሰኑት ነገሮች አንዱ ምንድን ነው ይሄ ኦፊሻላዊ አበዳሪ ከሆኑ መንግስታት ከመንግስታትና ከኢንተርናሽናል ኦርጋናይዜሽን ላይ ዲፔንደንት ስለነበርን እነዚህ ሀገሮች ደግሞ ፖለቲካሊ በተለያየ መልኩ በእነ ግብፅ ለምሳሌ ኢንፍሉዌንስ የመደረግ ነገር አለእና እና ከዚያ የተነሳ የፖለቲካል ኮምፕሊኬሽኑ ለምንፈልገው ለኢትዮጵያ መንግስት የሚፈልገው መልኩ ማበደር አያመድሩም ነበረ። አሁን ግን ወደዚህ ካፒታል ማርኬት መግባት አንደኛው ትልቁ ነገር ምንድን ነው ፍሌክሲቢሊቲ ይጨምራል። ለሚፈልገው ስትራቴጂክ የሆነ ኢንቨስትመንት ላይ ለማዋል የፈለገውን ገንዘብ መበደር ይችላል። እንዳልኩት የመክፈል አቅማችን በአመዛዘነ መልኩ ማለት ነው። እና ከዚያ ባለፈ እነዚህ እንዲሁ ከማክሮ ኢኮኖሚክ አንጻር አሁን እየወጣ ያለው እየወጣ ያለው ወጪ ኢንቨስት እየተደረገ ያለው የኢንቨስትመንት ኤሪያ እንዲሁ እንደ ማክሮ ኢኮኖሚስት መጥፎ ናቸው ወይ ተብሎ ሲጠየቅ በጣም ጥሩ ከሚባሉ ኢንቨስትመንት የሚባሉ ኢንቨስትመንት ኤሪያዎች ናቸው። መንገድ፣ መብራት፣ የባቡር እነዚህ አይነት እንትኖች በጣም አስፈላጊ አስፈላጊ እና ጥሩ ናቸው። ነገር ግን ወደ ማይክሮ ወደ ማይክሮ ሌቨል ስንሄድ፣ ስለዚህ ቅድም የጠቀሳቸው ችግሮች ሊኖሩ ይችላሉ። እንዴት ነው በትክክል ኮስት በነፊት ተሰርተዋል ወይ? ምናልባት እኮ እዚህ ሀገር ብሪጅ ቱ ሎዌር እንደሚሉት፣ ምናልባት የተሰራው መንገድ በኋላ ምን ያህል መኪና ነው በዚያ የሚሄድበት፣ ምንድን ምን ያህል እቃ ነው ትራንስፖርት የሚደረግበት፣ ጥቅሙ እንዴት ነው ከወጣው እዳ እና ከወጣው ኮስት አንፃር ሲባል ምናልባት ጥቅሙ በጣም ኮስቱን እንትን የሚያደርግ የተመጣጠነ ከኮስቱ ጋር የተመጣጠነ ላይሆን ይችላል። ሊሆንም ይችላል። ግን በአጠቃላይ ኢትዮጵያ ያስፈልጋታል ወይ? አዎ፣ በትክክል ኢንፍራስትራክቸር በጣም አስፈላጊ ነው። በተለይ በተለይ ደግሞ እኔ በመብራት እየተደረገ ያለው እንዲሁ እንደ ኦብዘርቨር ሳየው በውሃ መብራት፣ በጂኦ ተርማል የሚባለው የጂኦ ተርማል መብራት፣ የነፋስና በአጠቃላይ ሶላር የሚባሉት ከፍተኛ ወጪ እየተደረገ ኢንቨስት እየተደረገ ነው። አንደኛ ጥሩ የሚያደርገው ምንድን ነው? ኢትዮጵያ በእንደዚህ ኤሪያዎች ላይ ከፍተኛ የሆነ ካፓሲቲ ወይም ኮምፓራቲቭ አድቫንቴጅ የሚባለው አላት። ሁለተኛ ደግሞ እንዲሁ እንደ ኢኮኖሚስት ዝመቢ ሳየው እና እንደ ዜጋ ሳየው መብራትን ኤክስፖርት ማድረግ እንዲሁ በተለይ ደግሞ ኢትዮጵያ ሌቨል ላይ ያለ ሀገር የተለመደ አይደለም። እና እንዴት ነው አንኮንቬንሽናል የሆነ ኤክስፖርት ሴክተር ቢውልድ ማድረጉ ይሄ ሰክሰስፉል ቢሆን በጣም በጣም ጥሩ የሆነ ኦፖርቹኒቲ ነው ብዬ ያለው እንዲሁ ሰክሰስፉል ከሆነ ማለት ነው። እንግዲህ ያው በሀገር ቤት መብራት አናገኝም የሚል ሰውም እንዳለ ሆኖ ደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ሌላ እንግዲህ በተለይ ህዝባዊ የሆነ አንድ ጥያቄ አለ። ኢትዮጵያ ውስጥ አጠቃላይ ያሉት የኢኮኖሚ እንቅስቃሴ እንደ አብነት የሚነሱ መልካም ናቸው የሚባሉ ነገሮችን እናንተ አንስታችኋቸዋል። በዓለም አቀፍ ተንታኞችና በዓለም አቀፍ የመገናኛ ብዙሀንም ሲነገር ሰምተናል። በሀገር ቤት ላለው ሰው ግን ብዙ ጊዜ አልዋጥለት የሚለው ከዚህ ከአጠቃላይ እየተሻሻለ ከመጣው ኢኮኖሚ ላይ ለዕለት እንጀራዬ ለእኔ ምን ምን ይደርሰኛል የሚለው ጥያቄ ነውና ትልቁ የዝቅተኛው የህብረተሰብ ኑሮን ለመለወጥ ወይም ደግሞ በሀገሪቱ ቁልፍ የሚባለውን የድህነት ችግርን ለመቅረፍ ምን ያክል መንገድ ተሄዷል? ይህን ሁለቱን እንዴት ነው ማስታረቅ የሚቻለው? እርግጥ ነው የኢኮኖሚ እድገት ማለት ሁልጊዜም ጊዜም የድህነት ችግርን ከስራ መሰረቱ በቀላሉ ይፈታል ማለት አይደለም እና እናንተ የኢኮኖሚ ባለሙያ ስለሆናችሁ ነገሩ በሁለቱም አቅጣጫ ማየት ትችላላችሁ። አብዛኛውን የህብረተሰብ ክፍል ተጠቃሚ ማድረግ የሚቻልበት የኢኮኖሚ ሁኔታን መገንባት የሚቻለው እንዴት ነው የሚለውን እስቲ እሱን እነይ ስለሽ ለአንተ ልስደድሉን። እስቲ እኔ እንደሚገባኝ እንደማምነውም አብዛኛውን የህብረተሰብ ክፍል ተጠቃሚ የሚያደርግ አካሄድ ዞሮ ዞሮ አብዛኛውን የህብረተሰብ ክፍል የሚያሳትፍ የልማት እንቅስቃሴ በግል ሴክተሩ መሪነት በዛ ሀገር ውስጥ መካሄድ ሲችል ነው ማረጋገጥ የሚቻለው ቱ ቢ ፌር የኢትዮጵያ መንግስት ከውጭ ሀገር የሚያገኘውን በእርዳታ የሚያገኘውን ገንዘብ በገጠር መሰረተ ልማትን በማስፋፋት ሂደት የገጠሩን ህብረተሰብ በማሳተፍ በሶሻል ሴፍትኔት ውስጥ አካል አድርጎ የሚከፍለው ገንዘብ አለ። ይሄ ብዙውን ሰው ከገጠር ወደ ከተማ እንዳይፈልስ በረሃብ እንዳይሞት ረድቶታል፣ ጠቅሞታል ብዬ አስባለሁ። በከተማም ቢሆን እንዲሁም አጥጋቢም ባይሆኑ አንዳንድ ፍርሃትነትን ለመቀነስ የሚሰሩ ስራዎች ይታያሉ። ግን ዞሮ ዞሮ ይሄ በአንድ እጅ የማጨብጨብ ነገር ነው። በመንግስት ልማት የመጣ መንግስት ብቻውን ልማት ያመጣበት ሀገር የለው። ዛሬም ቢሆን የኢትዮጵያ መንግስት በፕራይቬት ሴክተሩ ላይ እምነት የለው። ፕራይቬት ሴክተሩን የልማት አካል የማድረግ የማሳተፍ አካሄድን አይከተልም። ዛሬም በፕራይቬት ሴክተር ውስጥ ያሉት ሰዎች ኮኔክሽን ያላቸው ሰዎች ናቸው፣ የስርዓቱ ቀንደኛ ደጋፊዎች የስርዓቱን የፖለቲካ ስልጣን ከለላ በማድረግ ሀብት የሚያጋብሱ ባለ ሀብቶች ናቸው፣ እንደ እንጉዳይ እየፈሉ ያሉት። ይህንን ስናይ ምንም እንኳን የኢትዮጵያ መንግስት በማስ ደረጃ ሊመጣ የሚችለውን አንሬስት ከመስጋት በገጠርም፣ በከተማ ያለውን የስርዓትነት እና የክራይሲስ የኢኮኖሚ ክራይሲስ ችግር ለመቀነስ አንዳንድ እንቅስቃሴዎች ቢያደርግም ይሄ ስልጣን ላይ ለመቆየት የሚደረግ ስትራቴጂ አድርጌ ነው የምወስደው። እንደ ሰርቫይቫል ስትራቴጂ ነው የማየው። እንዲህ አይነት ሙከራዎች ቢያደርግም ያገልቀዋል ብያለሁ እስቲል፣ ህዝቡን የሀገሩ ባለቤት የማድረግ ስራ ይቀራል። በጥቂት ኮኔክሽን ያላቸው ነጋዴዎች የሚመራ ፕራይቬት ሴክተር የትም አይቀር። ህዝብ የማሰብ ነጻነት ተሰጥቶት የጎደለውን የሚያውቀው ከመንግስት ይልቅ ህዝብ ነው። ማርኬት ዲክቴት በሚያደርገው መልኩ ያች ሀገር ያጣቸውን የጎደላትን ነገር ልታሟላ የምትችልበትን እድል መፍጠር አለበት ብዬ አምናለሁ። እና ከዚህ አንፃር ብዙ ስራ ይቀራል ባይ ነኝ። የኢትዮጵያ መንግስት እስካሁን ባለው እሳትን የማጥፋት ችግርን የማስታገስ አካሄድ ነው። ማንም መንግስት ያላገኘውን አይነት ድጋፍ ላለፉት ሀያ ምናምን አመታት ይሄ መንግስት አግኝቷል። በርካታ ቁጥር ያላቸው ኢትዮጵያውያን በስደት እንደሚኖሩ ይታወቃል። እነዚህ ሰዎች አገር ቤት ላሉት ወገኖቻቸው የሚበላ እንዳያጡ፣ የሚለበስ እንዳያጡ ብዙ ገንዘብ ይልቃል። ይሄ ያንን ኢኮኖሚ ቶትሊ ፌል እንዳያደርግ አልረዳም የሚል ካለ ውሸት ነው። የኢትዮጵያ መንግስት ይሄንን ያውቃል። በሌላ በኩል ደግሞ ሳይዙ እጅግ በጣም ትልቅ የሆነ በእያንዳንዱ አመት ምናልባት ከሶስት ነጥብ አምስት ቢሊዮን ዶላር የሚገመት በላይ የሚገመት የልማት እርዳታ ኢትዮጵያ መንግስት ያገኛል። ይሄ በዘላቂነት ይቀጥላል ብሎ ማለት ሞኝነት። በዚህም ደግሞ ለዘላለም ህዝብን አስታግሰዋለው ማለት የሚያስኬት አይደለም። ሀብታችን ያለው ህዝባችን ጉልበት ውስጥ ነው። ህዝባችን ኢንተር ፕራይቬት ሴክተሩ ይህንን ኦፖርቹኒቲ ተጠቅመው ይህንን አይድል የሆነ ህዝብ የስራ እድል ሊፈጥርለት ይገባል ባይ ነኝ። እና በዘላቂነት ችግሩ መፍታት የሚቻለው ህዝብን ተጠቃሚ ማድረግ የሚቻለው ሁሉንም የልማት ተሳታፊ ማድረግ ሲቻል ነውላለ ጥሩ። መለስ፣ እስቲ ለአንተ ልስጥህ እድሉን። እሺ፣ አርጋው። እኔ እንግዲህ ቅድም እንደጠቀስኩት እንዲሁ በኢትዮጵያ አሁን እየተደረገ የተደረገ ያለው ነገር እንደ አንደኛ እንደ ዜጋ የምሰማቸው እና ማንባቸው መከታተላቸው ነገሮች አሉ። ሁለተኛ ደግሞ እንደ ባለሙያ እንዲሁም ማክሮ ኢኮኖሚ እንደ ማክሮ ኢኮኖሚስት ምን አይነት የልማት አቅጣጫዎች ወይም አካሄዶች ናቸው ቅድም እንዳልከው አብዛኛውን ህብረተሰብ ተጠቃሚ የሚያደርጉ የሚለውን ፕሪንሲፕል በዚያ ዙሪያ ላይ አንዳንድ ነገሮች አንዳንድ ነጥቦችን ማንሳት እፈልጋለሁ። የአብዛኛውን የህብረተሰብ ክፍል ተጠቃሚ የሚያደርግ የመንግስት የገቨርንመንት ስፔንዲንግ ወይም የገቨርንመንት ፖሊሲ፣ ፊስካል ፖሊሲ ከሚባሉ ነገሮች አንደኛው ቅድም ስለሽ እንደጠቀሰው ሶሻል ሴፍቲኔት ነው። ያው በተለይ ደግሞ በዝቅተኛ የኑሮ ደረጃ ላይ ያሉ ወይም የፖቨርቲ በታች የፖቨርቲ ላይን በታች ያሉ ህብረተሰብ ክፍሉን ተጠቃሚ የሚያደርጉ የሶሻል ሴፍቲኔት ፕሮግራሞች አሉ ወይ? ሁለተኛ ደግሞ ኢንፍራስትራክቸር ለዚህ ብሮድ ቤዝ የሆነ ወይም በአብዛኛው ህብረተሰብ ክፍል ተጠቃሚ የሚያደርግ የኢንቨስትመንት አይነት ነው። ምክንያቱም ይሄ አንደኛ የቅድም እንዳልኩት ተጠቃሚ የሚሆነው ኢንፍራስትራክቸሩ ፐብሊክ ጉድ ስለሆነ ተጠቃሚ ሊያደርግ የሚችል ነው። ያው ሀብታሙ ከድሀው በተለየ መልኩ የተለየ አክሰስ ሊኖረው አይችልም። መንገድ ከተሰራ ድሀው መኪና ስለሌለ ጠቃሚ ላይሆን ይችላል፣ ከማለት በስተቀር እንዲሁ ኢን ፕሪንሲፕል አክሰስ ሁሉም ኢኳሊ ነው አክሰስ የሚያደርገው እና ይሄ አስፈላጊ ከሚባሉ የኢንቨስትመንት ክፍሎች አንዱ ነው። የኢንፍራስትራክቸር አሁን በኢትዮጵያ ላይ ይህን የኢንፍራስትራክቸር ፕሮጀክቶችን ሳይ ትልቁ ተስፋ ከሚሰጠኝ ነገር አንዱ ምንድን ነው ብዙ አይነት ምክንያቱም እኛ መንግስታት እናውቃለን ከዚህ በፊት የአሁኑ መንግስትም ሆነ የበፊት መንግስታት ዌስትፉል ስፔንዲንግ የሚባል ነገር ላይ ብዙ ምንም ምን ላይ ነው የወጣ ገንዘቡ ቢባል እራሱ ማይታወቅ ስፔንዲንግ ሊኖር ይችላል። በሌሎችም ሀገሮች ደግሞ በጣም ብዙ ዌስትፉል ስፔንዲንግ አሉ እና ይሄ ኢንፍራስትራክቸር ላይ ኢንቨስት ማድረግ ትልቅ ትልቅ ነገር ነው። ምክንያቱም የሚታይ ነገርም ነው፣ ጥቅም ላይም የሚያውል ነገር ነው፣ የሚውል ነገር ነው፣ ህብረተሰቡን የሚጠቅም ነገር ነው። ሶሻል ሴፍቲ ኔትም እንዲሁ ሳን በአንዳንድ እንትኖችን በተለይ የዓለም መንግስት የሚያወጣቸው መረጃዎች ላይ ስለሽም እንደጠቀሰው ቅድም በተለይ የገጠር የገጠር ኢንፍራስትራክቸር ወይም የገጠር ልማት ላይ በአንዳንድ ሄልዝ ላይም እንደዚሁ ኤምዲጂ ቅድም ምንድን ነው የሚሊኒየም ዴቨሎፕመንት ጎል የተባሉትን ለማሟላት ከፍተኛ እንትን እንዳደረገ የኢትዮጵያ መንግስት እንዲ ሲገለጽ ሰማለሁ። እና በዚያ በዚያ ላይ ያለው እንቅስቃሴ ጥሩ ነው ብዬ አምናለሁ። እንደገና ደግሞ የኢንፍራስትራክቸሩን በጣም ጥሩ ነው። እና እነዚህ ነገሮች ሲደረጉ ግን ስለሽ ያነሳቸው ነገሮች አሉ። ቅድም ህዝቡን ተሳታፊ ያደረገ ለማሳካሄድ ነው። በአካሄድ ማለት ነው። በአካሄድ ህዝቡ ተሳታፊ ነው ወይ ለዚህ ልማት ሙስና የሙስና ቁጥጥር እየተደረገ ነው ወይ? ከመንግስት ጋር ልዩ የፖለቲካ ጥቅም ያላቸው ሰዎች ብቻ ናቸው የሚጠቀሙት ወይስ ሁሉም ህብረተሰብ እኩል የሆነ እድል ኦፖርቹኒቲ አለው ወይ የሚሉትን ነገሮች። ከዚያ ውጭ ግን እንዳልኩት ያው በአጠቃላይ የኢንፍራስትራክቸርና ሶሻል ሰፍቲ ነት በጣም ጠቃሚ የሆነ ኢንቨስትመንት ኤሪያዎች እንደሆኑ አምናለሁ። ጥሩ እዚሁ ላይ መለስ በቀጣዮቹ አስር ዓመታት በኢትዮጵያ ኢኮኖሚ ላይ እንደው ሊያጋጥም ይችላል የምትለው አደጋና ሊመጣ ይችላል የምትለው ተስፋ ምንድን ነው? እስቲ በነጥብ በነጥብ አድርገህ ንገረኝ እና ውይይታችንን ወደ ማጠቃለያ እናምጣ። ደና ሊመጣ የሚችለው ይችላል የሚለው አደጋ ቅድም ስለ ሺህ በተለይ ጠቅሷቸዋል፣ እና አንደኛ፣ እነዚህ ትልልቅ ፕሮጀክቶች፣ ሀይ ፕሮፋይል የሆኑ ፕሮጀክቶች ላይ መንግስት ኢንቨስት እያደረገ ነው እና እነዚህ ኢንቨስትመንቶች ሰክሰስፉል ባይሆኑ ከፍተኛ የሆነ ሪስክ አለው እና ለምሳሌ እስካሁን ድረስ አርባ ፐርሰንት የአባይ ግድብ ላይ አርባ ፐርሰንት እስካሁን ፕሮግረስ ተካሄዷል ተብሏል። የኢትዮጵያ መንግስት በከፍተኛ ሁኔታ በሀገር ውስጥም በውጭ ሀገርም ሪሶርስ ሬይዝ አድርጎ እዛ ላይ ኢንቨስት አድርጓል። ለወደፊትም እዚህ ላይ ኢንቨስት ያደርጋል እና ይሄ ነገር ሰክሰስፉል ባይሆን ከፍተኛ የሆነ የሆነ ኮስት ነው ሶሳይቲ ላይ የሚያመጣው እና በጣም አንደኛው ሪስክ ነው። ሌላው ሪስክ ምንድን ነው? የቅድም እንደ አድርገው እንደገለጽከው እዳ እየጨመረ በከፍተኛ ሁኔታ እየጨመረ ነው ያለው እና ይህ መክፈል አቅማችን በአዘ ሴም ታይም አብሮ በተለይ ኢንቨስትመንቱ ጥሩ ሪተርን ካላመጣ እና ኢንቨስትመንት የመክፈል አቅማችን ካልጨመረ ወደ እዳ የአጃ አኪሙሌሽን የዴታ አኪሙሌሽን እና ወደ ፊስካል ክራይሲስ ሊያመጣን ይችላል። እሱም በጣም የሚያሰጋ ነገር ነው። በተለይ ደግሞ ብዙውን እንዲሁ በሀገር ቤት እነዚህ የመንግስት ወይም ደግሞ ከፊል ነጻ የሆኑ የመንግስት ድርጅቶች አሉ። የመብራት ኃይል፣ የቴሌኮሚኒኬሽን፣ እንደገና የመንገድ ባለስልጣን ወደዚህ አይነት እንትኖች አሉና እነሱ እየተበደሩ እዚ ሀገር ውስጥ ከመንግስት የፋይናንስ ወይም የመንግስት ባንኮች እየተበደሩ ብዙ ኢንቨስት እንደሚያደርጉ እንደዚሁ እንሰማለን እና ያ ብድር በትክክል ሰርቪስ እየተደረገ ነው ወይ ሰርቪስ ባይደረግ እና እነዚህ እነዚህ ፓረስተታልስ ወይም ደግሞ ከፊል መንግስት ባለቤትነት ያላቸው ከፊል ነጻ ከመንግስት ነጻ ሙሉ በሙሉ የመንግስት ባለቤቶች ናቸው የመንግስት ንብረቶች ናቸው ግን ከፊል ከመንግስት ነፃ የሆኑ ድርጅቶች የሚባሉት የመክፈል አቅም ባይኖራቸው የሚያመጣው ኮንሲኩዌንስ ምንድን ነው? በተለይ ደግሞ በተለይ ደግሞ እንደ ኮመርሻል ባንክ ኦፍ ኢትዮጵያ አይነት የኢትዮጵያ ንግድ ባንክ የኢትዮጵያ ፋይናንሻል ሴክተሩ ከፍተኛ ሮል ያለው ስለሆነ ብዙ ያበደረው ለእንደዚህ አይነት የመንግስት ድርጅቶች ያበደረው ገንዘብ ባይመለስለት በፋይናንሻል ሴክተሩ ላይ ሊመጣ የሚችለው ምን የሚያመጣ የሚችለው ተጽዕኖ እሱ ሌላው ሪስክ ነው። እነዚህ ናቸው ሪስክ ብዬ ማያቸው። ሌላው ጥቅሙም ብዬ ማስበው አንደኛው እነዚህ ኢንፍራስትራክቸሮች የመብራቱም ሆነ የመንገድ የትሬን የተባሉት በትክክል ኢንቨስት ተደርጎ ወይም በትክክል በተባለው መልኩ ቢጨረሱ ቢያልቁ እና ለህዝብ ለህዝብ ጥቅም ቢውሉ በጣም ከፍተኛ የሆነ ኦፖርቹኒቲ ነው። ከፍተኛ የሆነ ለውጥ ነው። በሀገራችን የሚታየው ማለት ነው። ጥሩ። ስለዚህ የማጠቃለያ ሀሳብ እንድትሰጡ ወደ አንተ ልምራህ እና በቀጣዮቹ ዓመታት የሚታይህ ብሩህ ተስፋና ፈታኝ ሁኔታ ወይም ሪስኮች ምንድን ናቸው? በኢትዮጵያ ኢኮኖሚ ላይ ኢኮኖሚውን በተመለከተ አንድ ኢኮኖሚ ጤናማ በሆነ መልኩ በዘላቂነት እንዲያድግ እና ህዝብ ተጠቃሚ እንዲሆን ከኢኮኖሚም ደግሞ ከሚገኘው ጥቅም የተነሳ በአገር ውስጥ ሰላም መረጋጋት እንዲኖር የቤት ስራ መንግስት በይደር የተ ይመስለኛል እና ይሄ ዋጋ ያስከፍለዋል። ቅድም እንደጠቀስኩት ፕራይቬት ሴክተሩ ዛሬም የኢኮኖሚ ባለሙያዎቹን ስለሺ ጠናና መለሰ ምናለን በአድማጮች ስም አመሰግናለሁ። እንግዲህ ፕሮግራማችንን ሰማችሁ፣ እናንተስ ምን ትላላችሁ? ዋዜማን ለመከታተል በተለያዩ የሶሻል ሚዲያ ገጾች ታገኙናላችሁ። በፌስቡክ፣ በትዊተር፣ በሳውንድ ክላውድ እና በዩቲዩብ ፕሮግራሞቻችንን ማግኘት ይቻላል። በዛ ላይ ፈልጉን ዋዜማ ራዲዮ ብላችሁ ፕሮግራማችን ላይ የሚኖራችሁን ማናቸውም አስተያየቶች አድርሱን። ከዚህ ቀደም አስተያየቶቻችሁን ለሰጣችሁን በሙሉ ምስጋናችን እጅግ በጣም የላቀ ነው። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ አደርጋለሁ። ሳምንት ደግሞ በሌላ የውይይት ጥንቅር እንጠብቃችኋለን። እስካሁን አብሬያችሁ የነበርኩት የዕለቱ የፕሮግራሙ አዘጋጅ አርጋው አሸነ የነበርኩኝ። እስከ ሳምንት ደህና ቆዩን።